የተባበሩት መንግስታት ድርጅት ጥናት እንደሚያመለክተው በጎ ፈቃደኝነት ስራ የማግኘት እድልን 27 በመቶ ይጨምራል። በተለይ በትምህርታቸው ላልገፉ ወይም ሁለተኛ ደረጃ ላልጨረሱ ወጣቶች በር ከፋች ነው ይላል። የመንግስታቱ ድርጅት ዕድሜያቸው ከ18 እስከ 29 ለሚሆኑ ወጣቶችም በሰብአዊ መብት፣ የአየር ንብረት ለውጥ ጤና፣ የአደጋ ጊዜ እርዳታ እና በመሳሰሉ ጉዳዮች ላይ በፈቃደኝነት በመሳተፍ እንዲረዱ፣ እንዲማሩና ልምድ እንዲያገኙ ነገሮችን ያመቻቻል። በኢትዮጵያ የወጣቶች በበጎ ፈቃደኝነት የመሳተፍ ልምድ ምን ይመስላል? ዛሬ በጋቢና ቪኦኤ የቀጥታ ውይይት መስመራችን የምናነሳው ሀሳብ ይሆናል። የምናመሻችሁ የጋቢና ቪ አድማጮች የዕለተ ረቡ ግንቦት 10 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በማስተባበር ኤደን ገረመው እዚሁ ስቱዲዮ አብረውን ያመሻሉ። አሁን በቀጥታ የምናልፈው ለዛሬው የውይይት ርዕስ አድርገን ወደ መረጥነው ወጣቶችና በጎ ፈቃደኝነት ነው በመግቢያ ላይ እንደጠቆምኩት ዛሬ የምናነሳው ርዕስ ወጣቶችና በጎ ፈቃደኝነት ነው። እንግዲህ በጎ ፈቃደኛነት ስንል ጊዜን፣ ችሎታን፣ ጉልበትን ወይም ሀሳብን ያለምንም ክፍያ ለበጎ ስራ ማዋል ነው እና የኢትዮጵያ ወጣቶች የበጎ ፈቃድ አሰጣጥ ልምድ ምን ይመስላል በሚለው ሀሳብ ላይ ለመወያየት በህብረተሰቡ ያሉ የተለያዩ ባህላዊ፣ ማህበራዊ፣ ኢኮኖሚያዊ እና ሌሎች ችግሮችን ለመፍታት በተለያየ መልኩ የበጎ ስራዎችን የሚያከናውኑ ሶስት ወጣቶችን ዛሬ እንግዳ አድርጌ ጋብዣለው። የመጀመሪያው እንግዳ ተፈራ ሀይሉ ይባላል። የቤተሰብ አገልግሎት ማዕከል የተሰኘ ተቋም መስራ ሲሆን በተለያዩ ችግር ውስጥ ያሉ ህጻናት በሀገር ውስጥ ማደገውን እንክብካቤ እንዲያደርጉ ይሰራል። ሁለተኛው እንግዳይ አክሊሉ መለሰ ይባላል። እሱና ባለቤት መልካም ትውልድ ለዓለም የተሰኘ በጎ አድራጎት ድርጅት መስርተው ወጣቶች በጎ ፈቃደኝነት እንዲያገለግሉ ያሰለጥናል፣ ያስተባብራል። ሌላው እንግዳዬ ደግሞ አሃዱ ስመኛው ካሳዬ ይባላል። እሱም አብሮናል። አሃዱ ደቦ የተሰኘ የሮትራክት ክለብ መስራች አባል ነው። በክለቡ አማካኝነት በርካታ የበጎ ፍቃድ ስራዎችን ይሰራል። በቅድሚያ እንግዶቻችን በዚህ ውይይት ለመሳተፍ ፈቃደኛ ሆናችሁ ስለመጣችሁ በጣም እናመሰግናለን። እሺ ተፈራ፣ በቅድሚያ ካንተ ልጀምር። እስቲ በጎ ፈቃደኝነት ስንል ምን አይነት ተግባራትን ያካትታል? ለምሳሌ አንተ በበጎ ፈቃደኝነት የምትሳተፍባቸው ጉዳዮች ምን አይነት ናቸው? ተፈራ መስመር ላይ ያለ ምናልባት ተፈራን መልሰን መምር ላይ እስከምናገኘው አክሊሉ ወደ አንተ ልምጣ። አክሊሉ መልካም ትውልድ ለዓለም በሚል መጠሪያ ባቋቋምከው ግብረ ሰናይ ድርጅት አማካኝነት ወጣቶችን በማሰልጠን የበጎ ፍቃድ ስራዎችን እንዲሰሩ ታደርጋላችሁ እና ወጣቶች በምን መልኩ ነው በጎ ፈቃደኛ እንዲሆኑ የምታሰለጥኑት? የበጎ ፍቃድ አገልግሎት ሊሰጥባቸው የሚችሉ ቦታዎችስ ምን አይነት ናቸው? አክሊሉ፣ መስመር ላይ አለህ? ይሰማል? አድማጮች፣ የቴክኒክ ችግር ያጋጠመን ይመስላል። ምናልባት አሃዱ ወደ መስመር ላይ ካለ አሃዱ፣ ይሰማል? እሺ፣ አሃዱ ከአንተ ልጀምር፣ የሌሎችን መስመር ስልክ እስከምናስተካክል። አሀዱ፣ አንተ የደቦሮ ትራክት ክለብ አባል ነህ? ሮትራክት ክለብ እንግዲህ ደግሞ ከጽንሰ ሀሳቡ ጀምሮ ከሰላሳ ዓመት በታች ያሉ ወጣቶችን ለበጎ ፈቃደኝነት የሚያበረታታ ድርጅት ነው እና እስኪ ስለ ሮትራክት በትንሹ አካፍለን። የሮትራክት ክለብ አባላት እንዴት ነው ወጣቶች የሚሳተፉት? ምን አይነት ስራዎችን ነው የሚሰሩት? አሃዱ ይሰማል አድማጮች፣ በተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። የስልክ መስመራችን እስከሚስተካከል ድረስ ወደ ተከታዩ መሰናዷችን እናልፍና ወደ ውይይቱ ተመልሰን እንመጣለን።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች በድጋሚ ላጋጠመን የቴክኒክ ችግር ይቅርታ እንጠይቃለን። እንግዶቻችንን በድጋሚ ወደ ስልክ ይዘን መስመሩ ይዘን መጥተን ውይይታችንን እንቀጥላለን ወደ በኋላ ላይ። አሁን ለጊዜው ወደሚቀጥለው ፕሮግራማችን እንለፍ። በሀረሪ ክልል የሴት አካል ጉዳተኞች ማህበር መስራች የሆኑ ሁለት አካል ጉዳተኛ የመብት ተሟጋጆችን የጋበዝ ነው ወይዘሮ ሂዲያ አሊና ወይዘሮ አዜብ ሽፈራው በሀረር ክልል አካል ጉዳተኛ ሴቶች ለትምህርት ለስራ እንዲወጡ በማህበራቸው አማካኝነት ራሳቸው ተምሳሌት አድርገው የሚንቀሳቀሱ ሴቶች ናቸው። ማህበረሰቡን ለማስተማር ስንወጣ ቆሻሻ አጣቢ እስከመደፋት ደርሶብን ያውቃል ይላሉ። ኤደን ገረመውናት ያነጋገረቻቸው ካደጉና ነፍስ ካወቁ በኋላ ተማሪ ቤት ሳሉ የአይን ብርሃናቸውን ማጣታቸውን የሚናገሩት ወይዘሮ አዜብ ሽፈራው ሁኔታው ድንገተኛ መሆኑ አስደንግጧቸው እንደነበር ያስታውሳሉ መጽሀፍ ሮጭ ኤርሲና ማነበው ንድሮ መጽሀፍ ሳበስ አልታያለኝ ግራ ገባኝ በቃ እንዲጀ ለሰውሉ ማውሯት ሁሉ በቃ ከዛ ትምህርት ምዝገባ ነበረና

ሰቃን ምሏት ትምህርቴን ከፉማ ወደ ስራ ገባሁኝ። መኖር ጀመርኩ። እራሴ በቃ ወደ ኑሮ ገባሁኝ። ህይወታቸውን ለመግፋት ይሉ ለወዝ ፈልፍለው ይሸጡ በነበረበት ወቅት በአካል ጉዳተኝነት ዙሪያ የሚሰራ አንድ ተቋም ወደ ሀረር ከተማ በመምጣት እንዳሰባሰባቸው ና ማህበር ቢመሰርቱ መደጋገፍ፣ እንዲሁም ከራሳቸው አልፈው ለሌሎች አካል ጉዳተኞችም መብቃት እንደሚችሉ እንዳስተማራቸው የሚናገሩት ወይዘሮ አዜብ በአሁን ሰአት የሀረሪ የሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ናቸው። በወቅቱ ከዘጠኝ ዓመት በፊት ማህበሩ ለመመስረቱ ድርጅቱ የሰጣቸው ስልጠና እንደረዳቸውም ይናገራሉ። ከተመሰረተ ዘጠኝ ዓመት በላይ ባስቆጠረው ማህበር ውስጥም የእሳቸውና የሌሎች አካል ጉዳተኞች ራስን መቻልና ነጥሮ መውጣት ለሌሎች ተስፋን የፈነጠቀ እንደሆነ ይናገራሉ። አሁን ለምሳሌ አካል ጉዳተኛ አያገባም፣ አይኖርም፣ አይወልድም የሚሉት ግምት አላቸው። በቃ የሚያገባው የለም አካል ጉዳተኛ ነው የሚለውን እኔ አሁን አግብቼ ሁለት

በጣም ብዙ ተቀላቅለዋል ማለት ነው። ወደ ማህበራችን የሀረሪ አካል ጉዳተኛ ሴቶች ማህበር መስራችና ዋና ሰብሳቢ እንዲሁም የሴቶች መብት ንቅናቄ መሪ የሆኑት ወይዘሮ ሂዳያ አሊ፣ እሳቸውም የእጅ ጉዳት እንዳለባቸው ይናገራሉ። ልክ እንደ ወይዘሮ አዜብ ሁሉ በጥቂት ሰዎች የተጀመረው ማህበር በአሁን ሰዓት ከመቶ በላይ አባላትን እንዳፈራና የተለያዩ አካል ጉዳተኞችንም ከጓዳ ወጥተው ወደ ትምህርት ቤት እንዲሁም ወደ ስራና ሕክምና እንዲመጡ መርዳታቸውን ይገልጻሉ። ሴቶች መስራት እንችላሉ በሴትነታቸው ከዛ ጉዳት ሲሆኑ ከቤት ይመጡ ራሳቸው መብታቸውን ያስጠብቁ መብታቸው ከተጠበቀ ከዛ ወደ ትምህርት ቤት ይገባሉ። ግንባሩ ደግሞ የበለቀ ለውጥ ያመጣሉ የሚል ስራዎች ነው የሚሰራው። የግንዛቤ ማስጠበቂያ እና መብቶቻቸውን እንዲከበርላቸው ወደ ወደኛ አባልነት ስናመጣቸው በቤተሰቦቻቸው መጀመሪያ እንጠይቃለን ወይ አካባቢ ማህበረሰብ ላይ እንጠይቃለን። እና ቤት ለቤት ደግሞ የምንሰራቸው ስራዎች አሉ። አካል ጉዳተኞች ማጋ ምናያግለ ቤት ነው ቤት አካባቢ ነው አብዛኛው ጊዜ፣ በተለይ አይምሮ ድገች ስምነት ያለባቸው አሁን ልጆች ጠብቀው ነው የሚያስቀምጡት። እና አካባቢ ነው የምናቀናው። እዚህ ሰፈሩ ቡና ሻይ ፕሮግራም አለ። የተወሰነ ሰዓት አስራ አስራ አምስት ደቂቃ ቁጭ ብለን ግንዛቤ እንፈጥራለን። የተለያዩ ቦታ ላይ ግንዛቤ በመፈጠር ብዙ አካል ጉዳተኞችን አውጥተናል። እና ሲመሰረት አስራ ስምንት ነበር ከአስራ ስምንት ወደ አሁን ወደ መቶ አምስት አካባቢ ደርሰናል። ይህን የሚያደርግ ነው ቤተ ቤት መሄድ መብታቸውን እንዲከበርላቸው፣ ትምህርት ቤት እንዲገቡ እንዲማሩ ደግሞ ለመማር እድሜያቸው አለፍ ያለ ከሆነ ደግሞ ወደ ስራ እንድስከማረቡ ስልጠናዎችን እንዲያገኙ በተለያዩ ቦታ ከመንግስት ጋር በመሆን ድጋፍ የሚያስፈልጋቸው ቤት አልጋ ላይ ለዋሉት ደግሞ የተለያዩ ድርጅቶችን በመጠየቅ ምልቻ በመጠየቅ ስራ ተያዝ ነው። በዛ ነው የሚንቀሳቀስ። ይሄ የዘጠኝ አመት ጉዟቸው ታዲያ ቀላል አለመሆኑም እስከ መደብደብ መሰደብ፣ አንዳንዴም እጣቢ እስከ መደፋት የሚያደርስ የግንዛቤ እጥረት በመኖሩ ተግዳሮቶች እንዳሉት ወይዘሮ ሂዳያ ያስረዳሉ። እንደ አካባቢ ላይ ስንሄድ ትኩረታቸው ሚሉት ያ እኛ ልትጠቀሙ ነው አውቃችሁ ብዙ አይነት እንባላለን። ግን እንዴት ነው እኛ ጉዳት ጉዳተኛ ስለሆኑ ስሜቱ ስላለ ቁጭ ብለን የመጀመሪያ ዙር ነው ቁጭ ብለን ገብተን ዝና እየጠጣን እያወራን እየተጫወጥን እያምልሳለችን ነው። አንዳንዶች እንዳውም በቃ ውትም ምናምን ብዙ ችግሮች አጋጥሙናል። ምንድን ነው ይሄ? በጣም ባለመሰራቱ ነው። መንግስት ከጉዳት ልጆች ላይ አሁን ማህበር አቋቁመት ብዙ ተግዳሮች ያጋጥሙናል። መንግስት ኤች አይ ቪ ላይ በየተለያዩ ነገሮች ላይ እንደሚሰራው የሚሰራበት ከጉዳት ልጆች ላይ በጣም ግንዛቤ ያመጣል ና እኛ አሁን አንዳንድ ጊዜ በእንትን በጫማ ብቁድ ዝና ምንቆሻሻ ዋሁላ የተደፋብን ጊዜ አለ። የሀረሪ የአካል ጉዳተኛ ሴቶች ዋና ሰብሳቢ ወይዘሮ ሂዳያ አሊና ምክትል ሰብሳቢ ወይዘሮ አዜብ ሽፈራው ታዲያ ይሄ ኤወን እንዲሆን ከሌሎች አባላቶቻቸው ጋር በመሆን መላው ሀረሪ ለማዳረስ እየሰሩ እንደሆነ ይገልጻሉ። ጉዟቸው ዝኬታማ እንዲሆንም ድጋፍ እንዲደረግላቸው ጠይቀዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤለን ገረመው ከዋሽንግተን ዲሲ። ሲል ጀምረ ነው ወደ ነበረው ወጣቶችና በጎ ፈቃደኝነት ውይይት ነው የምናልፈው። ኤልያስ እንግዶቻችንን መልሶ በስልክ መስመራችን አግኝቷቸዋል። ተፈራ ኃይሉ የቤተሰብ አገልግሎት ማዕከል መስራች፣ በቅድሚያ ካንተን ልጀምር። በጎ ፈቃደኝነት ስንል ምን አይነት ተግባራትን ያካትታል? ለምሳሌ አንተ በበጎ ፈቃደኝነት የምትሰማራባቸው ጉዳዮች ምን አይነት ናቸው? እጅግ በጣም አመሰግናለሁ ይህንን ድል ስላገኘው በጎ በጎነት ከሁለቱ ቃላት ከበጎና ፈቃደኝነትን አካቶ የያዘ ነው። በጎ ማለት ደግነትን መልካም ነው የሚገልጽ ከልብ የሚሰራበት ሲሆን ደግሞ ፈቃደኝነት ደግሞ በቃ ከተፋፍጦ ለሌሎች መኖርን የሚያሳይ ነው። በጎ ፍቃደኝነት በአብዛኛ ምንም አይነት ደ የማይጠይቅ የልብ ፍቃድ የልብ ላይሰንስ፣ ህጋዊ ፍቃድ የማያስፈልገው ግን የልብ ፍቃድ የሚያስፈልገው ብቻ ነው። ብዙ ጊዜ የምንሳተፍባቸው ልጆች፣ ወጣቶች እና ወጣት ሴቶች ላይ ነው። ልጆች በተለይ ተጠቅለው የሚገኙ እናትና አባት የሌላቸው፣ በማይድን በሽታ የተያዙ እና አብሶሊት ፓቨርቲ የሚባለው በችግር ውስጥ የሚኖሩ ልጆችን ማገዝ መርዳት ሲሆን but they don't want to have a gym. የአመለካከት ለውጥ የስራ ተነሳሽነት ማይንድሴት ላይ የኢንተርፕረነርሺፕ ስኪልና ሌሎችም ላይ የሚያገኝበትን ነገር ማመቻቸት ነው። ሴት ወጣቶችን ደግሞ በተለይ የስነ ተዋልዶ ጤናን፣ የወር አበባ ምንነት፣ የወር አበባ ችግሮች ሊፈጥባቸው የሚችሉትን በተለይ የፓድ ና የንጽህና መጠበቂያ ሳሙናዎችን ከማቅረብ ና ከመስራት አንጻር ነው እኔ አገልግሎት የማደርገው። አክሊሉ ወደ አንተ ደግሞ ልምጣ። አክሊሉ መለሰ መልካም ትውልድ ለአለም በሚል መጠሪያ ከባለቤት ጋር ባቋቋምከው የግብረሰ ግብረሰናይ ተቋም አማካኝነት ወጣቶችን በማሰልጠን በበጎ ፈቃድ እንዲሰማሩ ታደርጋላችሁ። እና ወጣቶች በምን መልኩ ነው በጎ ፈቃደኛ እንዲሆኑ የምታሰለጥኑት? የበጎ ፈቃድ አገልግሎት ሊሰጥባቸው የሚችሉ ቦታዎችስ ምን አይነት ናቸው? አመሰግናለሁ። እንግዲህ ድል ስለሰጣችሁ፣ እንግዲህ ወጣቶችን ስልጠና እየሰጠን ወደ ስራ አብረን በጋራ እያስተባበረን የሚሰራቸው ስራዎች አሉ። እነዚህ ስራዎች እንግዲህ ሀገራችን ኢትዮጵያ የሚያማክት ማህበረሰቡን ሊጠቅሙ በሚችሉ ስራዎች ላይ ነው። የመጀመሪያው ጉዳይ ኢትዮጵያ ውስጥ አብዛኛው ወጣት በሚንቀሳቀስበት ለበዓላት ምገባ በሚሰጠው ፕሮጀክት ላይ እሱ ወደ ፕሮጀክት ለማሳደግ እየሰራን ነው ያለ ነው። በዚህ መልክ ነው ድጋፍ እየሰጠን ያለ ነው። በዚህ እነዚህ በጎ ፈቃደኞችን አሰባሰብ ማስተባበር ካስተባበርን በኋላ ድጋፍ በመስጠት የእነሱን ሀሳብ ማሳደግ፣ ማጉላት፣ ቀጣይነት እንዲኖረው መርዳት በሚለው መልክ ነው እየሰራ ነው ያለ ነው። ምናልባት እዚህ ጋር እያይዘህ ወጣቶቹ የሚሰማሩባቸው የትምህርት ወይም የጉልበት ወይም የሙያ አይነቶች የተለያዩ ይኖራሉ። ምን አይነት ናቸው? እስኪ ምናልባት ከእናንተ ልምድ በመነሳት አሁን የኛን ልምድ እንዳደረግ ነው። ምናልባት ፕሮፌሽናሎችን በማሰባሰብ በጎ ፈቃደኛ ሆነው ድርጅታችንን እንዲያግዙ የተለያዩ ሙያ ያላቸው ከዶክተሮች ጀምሮ የፋይናንስ ባለሙያዎች፣ የተለያዩ ባለሙያዎች ድርጅታችንን በበጎ ፈቃደኝነት እንዲያግዙ፣ ይሄም ለሌላው ትውልድ ለሌላው ማህበረሰብ አርአያ እንዲሆን እያደረግን ነው። በተመሳሳይ ይሄንን በዚህ በተቋም የሰራነውን ስራ ደግሞ በየአካባቢ ያሉ ወጣቶች አስተባብረን የመጀመሪያው እነዚህ ወደ አስር አካባቢ ለይተናል፣ ሊሰሩባቸው ኢትዮጵያ ልንሰራባቸው የምንችላቸውን ስራዎች። አንደኛው የሜዲካል እና ሄልዝ ኬር ነው። ሜዲካል ዶክተሮችን አሰባስበን ሜዲካል ሰርቪስ ዶር ቱ ዶር ሰርቪስ ለመስጠት በተለይ ድሮዎችን ፎከስ ያደረገ ሜዲካል ሰርቪስ ለማድረግ እሱን እቅድ ይዘናል። ኤንጂኦ ሰፖርትን በእኛ ጀምረናል። የተለያዩ ኤንጂኦዎችን ፕሮፌሽናሊ ሰፖርት ማድረግ፣ ፋይናንሻሊ ሰፖርት ማድረግ መግነዚ ስራዎች እንደ ሞዴል ለማሳየት ትሰራላችሁ። በእኛ በደቦ ድርጅት ላይ እየሰራ ነው። እና አሀዱ ደግሞ ወደ አንተ ልምጣ። አንተ ደግሞ ደቦ የተሰኘ የሮትራክት ክለብ አባል ነ። ሮትራክት ክለብ እንደምናውቀው እንግዲህ ከሰላሳ ዓመት በታች ያሉ ወጣቶች በበጎ ፈቃደኝነት እንዲሳተፉ የሚያበረታታ ድርጅት ነው እና እስኪ ወጣቶች በሮትራክት ክለቦች ውስጥ መሳተፍ የሚችሉት እንዴት ነው? ምን አይነት ስራዎች ናቸው የሚሰሩት? እሺ፣ አመሰግናለሁ። ሮትራክት ላይ ለመሳተፍ ምንም ፕሪ ሪኳይርመንት አያስፈልገውም። መጥቶ ፍላጎት ያለው ሰው ማንም መሳተፍ የሚችልበት ከማህበር ነው እና እኛ እስካሁን ድረስ ሲሰራ ናቸውን የተወሰኑ ስራዎች ለመጥቀስ ያህል እኔ ያለሁበት ክለብ ሀሽታግ ደቦ የሚባል ፕሮጀክት አለው። ማለትም በአመት አንድ የድሃ ድሃ ሚል የሴፍቲኔት ፕሮግራም ላይ ያሉ ሰዎችን እራሳቸውን እንችለው መቋቋም እንዲችሉ የተለያዩ ስራዎችን እንሰራለን። የሚኖሩበትን አካባቢ ከማስዛት ከማስተካከል እና የሆነ አፕግሬድ ከማድረግ ጀምሮ ስራ እስከ ማስቀጠል ትሬኒንጎችን እስከ ማሳተፍ መቋቋሚያ ብር ጀነሬት ከማድረግ ድረስ ያሉ ስራዎችን ለምሳሌ እንሰራለን። እንደዚሁም ሆስፒታል የሚገኙ የተለያዩ ህጻናትን ለበዓላት ለገና ሊሆን ይችላል ለኢዳል ፈጠር ሊሆን ይችላል የተለያዩ ጊዜዎች ላይ ሄደን ጎብኝተን በዓሉን ከነሱ ጋር አሳልፈን አጫውተን መሰረት አውርተን ምናምን እንመጣለን ማለት ነው። እንደዚህ አይነት ስራዎችን በብዛት እንሰራለን። እንግዲህ ሁላችሁም በየግላችሁም ወይም በምታገለግሉባቸው ተቋማቶች አማካኝነት የምትሰሯቸውን የበጎ ፈቃደኝነት ስራዎችን የተመለከት ነው። በትንሹ እንግዲህ ሰዎችን ከመርዳት አንስቶ ገንዘብ በማሰባሰብ በማስተባበር እንዲሁም በሙያ እና በገንዘብ አስተዋጽኦ በማድረግ በጎ ፍቃድ አገልግሎት መስጠት ይቻላል የሚለውን አይተናል። እና ለመሆኑ ኢትዮጵያ ውስጥ የበጎ ፍቃደኝነት ልምድ ምን ይመስላል? ተፈራ ወደ አንተ ልመለስ እና ወጣቶች በኢትዮጵያ ውስጥ ምን ያክል በበጎ ፍቃድ ስራ ላይ ይሳተፋሉ? በጣም በሚገርም ሁኔታ የበጎ ፍቃድ ስራ ቅድም እንደጠቀሱት የልብን ፍቃድ የሚጠይቅ እንጂ ብዙ ነገሮችን የሚጠይቅም አደለም፣ ግን ካለው በተለይ ትምህርት ቤቶች ውስጥ ቀደም ብሎ በነበረው ጊዜ የልጅ ክለቦች በነበሩበት ጊዜ ተማሪዎች የተለያየ ብቃትና ችሎታቸውን ለማሳየት ሲሉ በበጎ ስካርኝነት በዛ በክለብ ውስጥ ተመኝቶ ይሰሩ ነበረ። አሁን ብዙ እንደዛ ነገር አይታይም። ያ ደግሞ አለመሆኑ አሁን ባለውም ደግሞ በወጣቱ ላይ በሚበሰፊው የሚታይ ምንድን ነው? ፈቃደኝነት አንደኛ ደራሱ ጥቅም ነው። አርሰናል ግሮዝ የሚገኝበታል። ለምሳሌ ከሰዎች ጋር የህብረትነቱ ፖዚቲቭ የሆነ ተጽዕኖ ማምጣትን፣ በጣም ትግስተኛ መጎበዝን፣ አዲስ ሰዎችን ማግኘት፣ በተለይ አዳዲስ ቻሌንጆችን የመወጣት ችግሮችን የመፍታት እና ደስተኛ ሆኖ የሚሰራበት ነው። በጎ ፈቃደኝነት እና በአብዛኛው በሀገራችን አሁን የሚታየው ከችግር ጋር ተገናኘ ወይ የሆነን ዓላማ ለማሳት ወይ የችግሮችን ለመፍታት በሚል በቅንነት እንጂ በቁ ፈቃደኝነትን ለግል ጠቅሞ ሌሎችንም እንደሚጠቅም እና በተለይ ለስራችን በስራችን እና በህይወታችን ላይ የሚኖረውን ጥቅም ብዙም የታየበትም አደለም እና በተለይ ወጣቶቻችን ብዙዎቹ በፍቃደኝነት ላይ ተንቀሳቅሶ ደግሞ ስራዎችን ስለማይሰሩ ስራም ላይ በሚገቡበት ጊዜ በትልቅ ትራንዚሽኗ ከምረቃት እስከ ስራ ወይም ደግሞ ከሃይስኩል እስከ ዩኒቨርሲቲ የመሳሰሉ ስራዎች የሚመለሱ በተለይ ኔትወርካቸውን ከማጥፋት አንጻር ሌሎች ሰዎችን በማግኘት ስለነሱ እንዲያወሩላቸው ያለውን፣ ለምሳሌ ብዙ ጊዜ አሁን በውጭ ሆነ በሀገር ውስጥ አንድ ሰው ስራ በሚገባበት ጊዜ ሪፈረንስ ጻፍ ይባላል። ያንን ሪፈረንስ በልመና በመሳሰሉ ነው። ግን ቀደም ብለው በዚህ በበጎች ቃር ሰርተው ቢሆን የተሻለ ሬዝሜ በተለይ የጥ ጥምርታቸውን ሲቪያቸውን የማጠናከር ስራ ለመያዝ ና ለመሳሰሉት የሚጠቅማቸው አዳዲስ እስኪሎችን ለመማር የሚያስችል እና ለውጦችን ሊያመጡበት የሚችሉ በተለይ ማህበረሰባቸውን ከመጥቀም ና አሁን እየታ ያለው ለአንድ አንድ ወገን ጋር ብቻ ከሚሆን አይነት የስራና የድጋፍ ወጥተው የሰውን ሰው መሆንን ደግሞ ድንበር የለሽ የሆነ ስራን የሚሰሩበት እና ለራሳቸው አንሶ ለቤተሰባቸው ከነም ለሀገራቸው የሚሆን ነው እና ይህ በአብዛኛው የማስቀምጠው በሀገራት ውስጥ ያለው የበጎ ፈቃድ እንቅስቃሴ እንደዚህ በሰፊ የተነሳ አይደለም። ግማሮ ጊዜ ጅማሮ የማድነቅና ሊቀጥልበት የሚል ቁጭት ውስጥ ነው ያለው። እንግዲህ ተፈራ አንተ ያነሳው ሀሳብ መጀመሪያ ላይ የጠቆምነውን የተባበሩት መንግስታት ድርጅት ጥናት በጎ ፈቃደኝነት ውስጥ መሳተፍ በስራ የማግኘት እድልን ሀያ ሰባት በመቶ ሊያሳድግ ይችላል ከሚለው ሀሳብ ጋር ይሄዳል። አንተ አክሊሉ ወደ አንተ ደግሞ ልምጣና አንተ በግልህ ከምታደርገው የበጎ ስራ በተጨማሪ ነው እንግዲህ ሌሎችን ወደ ማስተባበር በተቋም ወደ መመሰት የሄድከው እና በበጎ ፈቃደኝነት ውስጥ በመሳተፍ በግልህም ሆነ በተቋም በምታደርገው የበጎ ስራ ምን ያክል የሰዎችን ሕይወት መቀየር ችለሃል? በጎ ፈቃደኝነት ምን ያክል በሰዎች ሕይወት ላይ ተጽዕኖ ያመጣል? እንግዲህ ይሄ ነው ባይባልም በተወሰነ ደረጃ ንት እንደ ሙቭመንት ጀምረነዋል። ኢትዮጵያ ውስጥ የበጎ ፈቃደኝነት እንቅስቃሴ የሚል ማህበረሰቡን ለመርዳት ግን የተወሰኑ ማህበረሰቦችን መድረስ ችለናል። ትልቁ የአዌርነስ ጉዳይ ትልቁ ለእኛ እንቅፋት እየሆነን ነው ማለት ማህበረሰቡ በደንብ ስለ በጎ ፈቃደኝነት በቂ ግንዛቤ ኑሮት የሚሳተፍበትን መንገድ እሱም እየቀረጠን ያለ ነው እና ስለዚህ በቀጣይ ተደራሽነቱ ኢትዮጵያን የሚሆን የበጎ ፈቃደኝነት እንቅስቃሴ በተለያዩ ቦታዎች እናስጀምራለን ብለናል። አሁን በቅርብ ጊዜ የእኛ ፕሮጀክት አምባሳደር ሴቨን ግርማ የምትባል አንድ የልብስ ማሰባሰብ የቮለንተር ሴቶችን እናልብስ በሚል እንቅስቃሴ ከኛ ጋር ልንጀምር ነው። ስለዚህ እነዚህ ምረል ሞቭመንቶችን ኢትዮጵያ ውስጥ እያደረግን ብዙዎችን የመድረስ ራይ ገን የተነሳ ነው። በቅርቡ ለምሳሌ በዓልን አስታካችሁ የተቸገሩ ሰዎችን የመርዳት ስራ አከናውናችሁ ነበር። እና ይሄ ለምሳሌ በሰዎች ሕይወት ላይ በሰዎች አናኗር ላይ የሚያሳድረውን ስሜት ስታየውም ይመስላል። አዎ፣ በቅርቡ ለፋሲካም ለገናም ይህንን ፕሮግራም አድርገናል። ወደ ሰማኒያ ሰዎች ነው የፋሲካ በዓል ላይ ድገሳ ያደረግ ነው። ሰዎቹ የነበራቸው ስሜት በጣም የተለየ ነው። ግን ከዛ ባሻገር ከባህል ከማብላት ባሻገር እነዚህ ሰዎች ዳታቸውን ሰብስበን ቤት ለቤት ድጋፍ የምናደርግበትን ነገር እየሰራን ነው እና ያለው ደስታ በጣም የሚገርም ነው። እና ውጤቱም ተስፋ ያሳያል፣ ሊሰራበት ጉዳይ ላይ ውጤት ይመጣል ብለን እናስባለን። አሃዱ ደግሞ ዳንተ ልምጣ። በሮትራክት ክለብ ውስጥ ባገለገልክባቸው እንግዲህ ስድስት አመታት ይመስለኛል፣ በዚህ ክለብ ውስጥ ያገለገልከው በእነዚህ ዓመታት ውስጥ በራስ ላይ ያየኸው ለውጥ አለ፣ ተምሬበታለሁ አለው፣ በጎ ፍቃድ ስራዎች ላይ በመሳተፍ ይህና ትርፍ ያለው የምትለው ነገር አለ? አሀዱ መስመር ላይ አለ? ሄሎ። ያው ይሰማል? አዎ፣ አሁን ይሰማል። ጥያቄን ሰምተይን ከሆነ ምናልባት በራስ ላይ ያየኸው ለውጥ ካለ ተምሬበታለው ምትለው ነገር ካለ በበጎ ፍቃድ ስራ የራስን ልምድ አካፍለን። በደንብ በተለያየ መልኩ ብዙ ነገር ስለ ራሴን ከሰዎች ጋርም እንዴት መስራትን ጀምሮ በራሴ ላይም እንዴት ሀሳብን መግለጽ ሀሳብን ከሀሳብ ጀምሮ አቅዶ አስፈጽሞ መሬት ላይ ማውረድን፣ የመናገር ችሎታን፣ የመምራት ችሎታን የተለያየ አይነት እስኪሎችን ደቨሎፕ አድርጌበታለሁ። ምክንያቱም በሮትራክት ውስጥ የተለያዩ አይነት ፖዚሽኖች የተለያዩ አይነት ስራዎችን ነው ሲሰራ የነበረት ና ከዛም በተጨማሪ የስራ እድሎችንም አግኝቼበታለሁ እና በህይወቴ ላይ በጣም በጣም በጣም ትልቅ ትልቅ ለውጥ ያመጣ ውሳኔ ነው ብዬ ነው የማስበው መጀመሪያ ላይ ይህንን ለመሳተፍ ና በቀ ጓደኛ ለመሆን የወሰንኩት ውሳኔ። እንግዲህ ከማጠቃለላችን በፊት ተፈራ ለመጨረሻ ሀሳብ ወደ አንተ ልምጣ። እንግዲህ የተለያዩ በጎ ፈቃደኝነት ምን ይመስላል፣ ምን አይነት ጥቅሞች አሉት፣ በግለሰብ ደረጃም ለማህበረሰቡም የሚሉ ሀሳቦችን አንስተናል እና ይህንን ፕሮግራም የሚያዳምጡ በበጎ ፈቃደኝነት መሳተፍ የሚፈልጉ ወጣቶች ከምን መነሳት ይችላሉ፣ ምን አይነት ቦታዎች ላይ ማገልገል ይችላሉ በሚለው ሀሳብ እናጠናቅል። ተፈራ መስመር ላይ አለ ምናልባት ተፈራ ከሌለ አክሊሉ ወይም አሀዱ በዚህ ሀሳብ ላይ ሀሳባችሁ ልታጋሩ ትችላላችሁ አክሊሉ አለህ መስመር ላይ አሀዱ አለ አዎ አለሁ እሺ ምናልባት ያንተን ሀሳብ እንስማ ወጣቶች ይህን ፕሮግራም የሚያዳምጡ በምን በምን አይነት ከየት መነሳት ይችላሉ? ምን አይነት አጋጣሚዎች፣ እድሎች አሉ ወጣቶች በበጎ ፈቃደኝነት መሳተፍ እንዲችሉ የሚያግዙ እኛ አሁን ለምሳሌ ፕራክስን በተመለከተ በተለያዩ ክለቦች፣ በዩኒቨርሲቲዎች፣ በኮሌጆች፣ በተለያዩ ትምህርት ቤቶች አካባቢዎች ላይ አዳዲስ አባላትን ለመሰብሰብ የተለያዩ ፕሮግራሞችን እናካሄዳለን። ሶሻል ሚዲያዎች ላይ አድቨርታይዝ እናደርጋለን እና ፈልገው አካባቢያቸው ላይ ቅርብ የሆነ አንደኛው ማንኛውም ማህበር ጋር ወይም ማንኛውም ክለብ ጋር ሄደው የመጀመሪያውን ስቴፕ ቢወስዱ ከዛ በኋላ ያለው ፍሎ የሚያደርግ ነገር ነው። እዛው የሚቀጥል ነገር ነው እና አካባቢያቸው ላይ ካለ ከአንደኛው ከማንኛውም ማንኛውም ማህበር መጀመር ትችላላችሁ። መፍታት የምንችላቸው በጣም በጣም ብዙ ችግሮች አሉ። ለራሳችንም ላይ ብዙ ለውጥ ማምጣት የምንችልባቸው በጣም ብዙ አይነት አማራጮች፣ ብዙ አይነት ኦፖርቹኒቲዎች አሉ። ኢኒሺዬቲቭ ሆነ ወስቶ አንድ ስቴ ወደፊት ይሄዳ። እናመሰግናለን አሀዱ። እንግዲህ ውይይታችንን በዚሁ እናጠናቅቃለን። ወጣቶችና በጎ ፈቃደኝነት በሚል ሀሳብ ላይ ያደረግነው ውይይት ነበር የተከታተላችሁት። በስልክ መስመራችን ተገኝተው ሀሳባችሁን፣ ልምዳችሁን ያካፈላችሁንን እንግዶች በጣም እናመሰግናለን። በዚህ ጉዳይ ላይ ሀሳባችሁን፣ ልምዳችሁን ማካፈል የምትፈልጉ በፌስቡክ አት ቪኦኤ አማሪክ ብላችሁ ልታደርሱን ትችላላችሁ። በስልክ የምናደርጋቸው ውይይቶች ይቀጥላሉ። ለዛሬ ግን ያሰናዳ ነው መሰናዶ በዚሁ አበቃን። ስናስተናግዳችሁ አብረናችሁ ያመሽ ነው እኔ ስመኞሽ የቆየ አቀናባሪ ኤልያስ አስማረ እንዲሁም በስቱዲዮ በማስተባበር ኤድም ገረመው ነበርን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ጤና ይስጥልኝ።